ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ሄደ እንደዚህ ስሪ ለምናምን ሲሉ የመጀመሪያው ጥያቄ ሰዎችን ስራ ታስጀምሩልኛ ያላችሁ ወይ? ኢቭን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ስጡልኝ ይላቸዋለሁ። በማህበራዊ መገናኛዎች ላይ ወጣቶች ለተሻለ ስራ ዕድል የሚያበቋቸውን መላዎች በማጋራት የምትታወቀውን ኤደን ሙሉ ነው። ቀደም ብለን የሰማናት የምሽት እንግዳችን ናት። ሌሎችም ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩ እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻለን። 2014 ዓ.ም ከአዲስ አበባ ዩኒቨርሲቲ በምህንድስና በማድረግ የተመረቀችው ኤደን ሙሉ ማህበራዊ መገናኛ ብዙሃን ላይ በምትሰራቸው ከስራ ፈጠራ ጋር የተያያዙ አጫጭር ቪዲዮዎች ብዙዎችን በማነቃቃት ላይ ትገኛለች። ኤደን ቲክቶክ እና ኢንስታግራም ላይ በቋሚነት የስራ ፈጠራ ሀሳቦችን በመጋራት የጀመረችው በቅርቡ ቢሆንም በአጭር ጊዜ ከ100 ሺ በላይ ተከታዮችን ለማፍራት ችላለች። ኤደን ገረመው ጋራ አጭር ቆይታ አድርጋለች። ከአዲስ አበባ ዩኒቨርሲቲ በኮንስትራክሽን ምህንድስና ከአንድ ዓመት ተኩል በፊት የተመረቀችው ኤደን ሙሉ ትምህርቷን ለመቀጠል የሚያስችላት የነጻ የትምህርት እድል ቢሰጣትም ብዙም ሳትገፋበት የግል ስራዎችን ለመስራትና ማህበራዊ መገናኛ ብዙኃን ላይ ተጽዕኖ ለመፍጠር በማሰብ አቋርጣለች። ያው በገባሁበት ፊልድ ደግሞ ውጤታማ ሆኜ መውጣት ስላለብኝ እግዚአብሔር መረድቶኝ ጥሩ ውጤት አምጥቼ ከአዲስ አበባ ዩኒቨርሲቲ ተሸላሚ ተመራቂ ነበርኩኝ። የዛሬ ዓመት የሜዳሊያ ተሸላሚ ነበርኩኝ እና ከዛ ፕሬዚደንትም ነበርኩኝ ግቢ ውስጥ። ከዛ በነዛ ምክንያቶች የማስተርስ ኦፖርቹኒቲ ተሰጥቶኝ ነበር ግቢ ውስጥ ማስተርስ እንድቀጥል። ሳየው እኔ ከበፊት ጀምሮ ድሪም ማደርገው ነገር አለ። ለሌሎች መትረፍ፣ ህልሜን መኖር፣ የሆነ ክሬቲቭ መሆን ነው የምፈልገው። ሁልጊዜ አዲስ ነገር ቫሊዩ አድ ማድረግ ነው የምፈልገው እና ሳየው ያለው ሲስተም አሁን ላይ ያን እንዳደርግ አልፈቀደልኝም። ሶ ለምንድነው የምማረው የሚለው ነገር ብዙ ጊዜ ጭንቅላቴ ውስጥ እየተመላለሰ ይረብሻኝ ጀመር እና እኔ ትምህርትም ሆነ ሌላም ስራ ስሰራ ሙሉ ለሙሉ መቶ ፐርሰንት ኢነርጂ ሰጥቼ ነው መስራት የምፈልገው እና ትምህርቱ ላይ ላይ እንደ ዲግሪ ዲግሪ የመጀመሪያ ዲግሪ ስማር የምሰጠውን ፎከስ እዚህ ጋር መስጠት አልቻልኩም። ለማስተርሴ ማለት ነው። ትርጉም እያጣብኝ መጣ። በዛም ምክንያት ያው ለህይወትሽ ለህልሜ ትርጉም መስጠት ስላለብኝ ዊዝድሮ ሞላሁኝ። አርባ ምንጭ ተወልዳ ያደገችው ኤደን ለቤተሰቦቿ ሁለተኛ ልጅ ናት። በቲክቶክ እና ኢንስታግራም ማህበራዊ ድረገጾች ላይ ሰዎች በቀላል ዋጋ በትንሽ ቦታ ሊሰሯቸው የሚችሏቸውን የንግድ ስራ ሀሳቦች በማጋራት ትታወቃለች። አሁን ላይ ማርኬት ዲማንዱን ነው የማየው። ከዛ በኋላ ምንድን ነው ሰዎች በቀላሉ መጀመር የሚችሉት እጃቸው ላይ ባለው ነገር የሚችሉት ምንድን ነው ጠይቀው እኛ አይደለም መጀመሪያ የምሰራው ራሴ ነኝ ማለት ሰዎች ቢሰሩት አሁን ቤት አንድ እናት ቤት ከምትቀመጥ ያን ነገር ብትሰራው አትሊስት ገንዘብ ባታደርገው እንኳን ሪሊፍ አላ ጭንቅላቷ ያርፋል፣ እየሰራው ነው የሚለው ስሜት አለ። አሁን ላይ ኢትዮጵያ ውስጥ ቢዝነስ አንድ ቢዝነስ ከመጀመሩ በፊት ዲማንድ ቼክ ይደረጋል ማርኬት ሪሰርች አለው ምናምን። ኢትዮጵያ ውስጥ ምንም ተሰርቷል ብዬ አላስብም። እኔ ይሄን ሪከመንድ ማደርገው አሁን እነዛ ሰዎች ቢሰሩት አሁን አንድ እናት ቤት የተቀመጠች ስራ የለም ብሎ የተቀመጡ ሰዎች በራሳቸው እንዲህ ቢያደርጉ ነገ ትልቅ ነገር መስራት ይችላሉ ብዬ ስለማስብ አስብ እኔ በፊትም ግቢ ያለውም ስለምሞካክር ማለት ነው። ኬክ ብቻ አይደለም የተለያዩ አሁን የሳሙና የሳሙና ሚክሰሮች፣ ኢንግሪዲየንቶች፣ ጥሬ እቃዎች ምናምን አሉ መርካቶ ላይ መርካቶ ላይ ይህን የት እንደሚሸጥ አያውቁም። እና እነዚህ ነገሮች ራሴ ነኝ አሁን ላይ ምን ይፈለጋል ቢሰሩ አሁን እንዴት ነው፣ ብዙ እውቀት የማይፈልግ ስራ እውቀት የማይፈልግ ስልሽ ትምህርት እንትን ሌላ ነገር የማይፈልግ ብቻ ማርኬቲንግ ስትራቴጂ ካለሽ አንቺ የመሸጥ አቅም ካለሽ የመሸጥ አቅምሽን ብቻ ተጠቅመሽ ምትሰሪው አይነት ስራ ነው። ፕላስ ደግሞ ሶሻል ሚዲያውንም ተጠቅመው መሸጥ ይችላሉ። ሁሉንም ይሄ እንዴት ነው እላኞቹ የተማሩትን ብቻ አይደለም አድረስ እያደረኩ ያለሁት እኔ። ከታች ጀምሮ ነው አንድ ቢዝነስም ስትጀምሪ ለሁሉም ነዋ ለሎወር ክላስ፣ ለሚዲየም እና ለሀየር ክላስ ነው። አብዛኛውን ጊዜም መርካቶ ምናለሽ ተራ ድረስ በመግባት እንዲሁም ከተለያዩ ተቋማት ጋር በመተባበር አዳዲስ የንግድ ሐሳቦችን ማምረቻ መሳሪያዎችና የጥሬ እቃ አቅርቦቶችን የምታስተዋውቀው ኤደን ተከታዮቿ ነፃ የስልጠና አገልግሎቶች ማግኘትን ጨምሮ በተለያየ መልኩ ሊደገፉ የሚችሉባቸውን አማራጮችም ታቀርባለች። ከዚህ ቀደም ገና ስጀምር ምናምን ራሴ ገዝቼ ያደርጋለሁ። በፊት ስሰራ ገና ትንስት ራሴ መገዛቸውም አሉ። ግን ደግሞ አሁን አብሬያቸው የምሰራቸው ድርጅቶች ይኖራሉ። ማሽን ዲዛይን እያደረግኩኝ ምናምን፣ ብቻ በተለያየ ዘርፍ አብሬያቸው የምሰራቸው ድርጅቶች ማድረግ እንደምችሉ እንደሚችሉ አውቃለሁ። ስለዚህ አስደርጋቸዋለሁ። ለእኔ የሚሰጡኝን ገንዘብ ለሰዎች ኦፈር እንዲያደርጉ አደርጋለሁ። እንደዚህ የማደርገው ሰው ስራ አሁን እንደዚህ ስሪ ለምናምን ሲሉኝ የመጀመሪያው ጥያቄ ሰዎችን ስርዓት አስጀምሩልኝ ያላችሁ ወይ? ኢቨን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው፣ እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ሰጡልኝ ይላቸዋለሁ። ገባሽ? ቢያንስ የሆኑ ሰዎች ጋር አድረስ ማድረግ ችያለሁ። እኔ ደግሞ ማድረግ ስችል እኔ አቅሙ ኖሩኝ ከራሴ አልፌ ማድረግ ስችል ብዙ ነገር ለውጥ መፍጠር ይችላለ ብዬ ነው ማስበው። ኢደን ይህ በማህበራዊ ሚዲያ ላይ የተጀመረ የማነቃቃት ስራ በቅርቡ ሰፋ ብሎ አቅም ያላቸው ወጣቶችና ባለሀብቶች ተገናኝተው ጥምረት ሊፈጥሩበት የሚችሉበት መድረክ ማዘጋጀት የአጭር ጊዜ ህልማ እንደሆነም አጋርታለች። ኢቨንቶችን ማዘጋጀት እነዚህ ሾርት ኢቨንቶች አሉ አይደለ? በየክልሉ አሁን የአርባ ምንጭ ልጅ ነኝ የክፍለ ሀገር ልጅ ነኝ ከሀገሬ ጀምራለሁ። እንደዛ አይነት ኢቨንቶችን ከዛ ወጣቱን እዛው ስራ ማስጀመር አቅም ያለው ኢንቨስት እንዲያደርግ አትሊስት ጊዜና አቅሙ ስላላቸው ማለት ነው። ያንን ስራ ነው አሁን መስራት። ይሄ እቅድ ሁን የዚህ በዚች ጊዜ ውስጥ ያሰብ እቅዴ ይሄኛው ነው። ይሁን እንጂ በቅርቡ ከዩኒቨርሲቲ ተመርቆ እንደወጣ ወጣት ሴት ኤደንም ስራዋን ለማስኬድ ሁሉ ነገር አልጋ ባልጋ እንዳልሆነ ትናገራለች። ስራዋን ህዝብ ጋር ለማድረስ በቂ የሆኑ የቀረፃ መሳሪያዎችን ጨምሮ የሚጎድሏት ነገሮች እንዳሉም አልሸሸገችም። ኮንፈርት ዞኔን ትቼ ነው አሁን ወደዚኛው የመጣሁት። ወደዚኛው ስመጣ ደግሞ በጣም ብዙ ቻሌንጅ አለ። ኢቨን ምንቀርጽበት አሁን ራሱ እያየሽኝ አለ ማለት ከቪዲዮ ቦታ ሁይ የምትቀርጭበት አሁን እኔ ፖድካስትም የተለያዩ ፕሮግራሞች ነው በሰፊው ሚዲያ ቢልድ ማድረግ እፈልጋለሁ። እና በጣም ከማቴሪያል ዋይዝ በተለይ አሁን ብዙ ነገር ካሜራ፣ በጣም ብዙ ነገር መርካቶ ስትሰሪ ማይክ፣ የተለያዩ ነገሮች ለሚዲያ የሚያስፈልጉ ነገሮች በጣም ቻሌንጅ ናቸው ለእኔ። መጥቼ ቮይስ ኦቨር ማታ በስልኬ ሰርቼ ነው በስልኬ ቀርጬ ነው። እዛው ነው ኢዲት ማደርገው ምናምን እና ያው ይሄን ነገር ደግሞ ዛሬ እየሰራው በደንብ ነገ አሻሽላለው ብዬ ስለማስብ ያው ተስፋ አልቆርጥም ባለው፣ ነገር ግን መስራት አለብኝ ብዬ እየሰራው ነው። ቲክቶክ ላይ ብቻ ከመቶ ሺህ በላይ ተከታዮችን ማፍራት የቻለችው ኤደን ወደፊት ስራ ፈጠራ ላይ ያተኮረ የራሳ የሆነ መገናኛ ብዙሀን የመገንባት ሰፊ ህልምም አላት። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከሰሞኑ ኢትዮጵያ ውስጥ በተዘጋጀው የሳይንስና ቴክኖሎጂ ማዕከላት ውድድር በመቀሌ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆነዋል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት አሸናፊነት እንደበቁ ተሰምቷል። ሙልጌታ ጽባ ከአሸናፊ ተማሪዎች ጋር ያደረገው ቆይታ በመቀጠል ይቀርባል። ዊሊያም መድሃንዬ ይባላል። በሽረ እንዳስላሴ ከተማ ተወልዶም እስከ ስምንተኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑ ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የ11ኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስ ነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦ የሮቦቲክስ ዘርፍ አሸናፊ ሆኗል። ሮቦቲክስ ዘርፍና ተወዳዲርና ቀዳማዊ ውፃ ተሸሊምና የተወዳደርኩት በሮቦቲክስ ዘርፍ ሲሆን፣ አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ትእዛዝ በመስጠት አካባቢውን ቃኝቶና ተመልክቶ ከአካባቢው ጋር በመግባባት የተሰጠውን ትእዛዝ መፈጸም የሚል ነበር። በዚህም አንደኛው ጥቼ በማሸነፌ ለመሸለም በቅቻለሁ። ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊልያም ገልጿል። ኩሉ ነገር ከዓ ተደሊካ በፍላጎት በሰራኸው ነገር ሁሉ ለውጤት ትበቃለህ። እኔ ሮቦቶችን ወዳ ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ። ብዙ ጊዜንም የማጠፋው ከእነርሱ ጋር ስለ እነሱ እየተከታተልኩ ነው። ሳምራዊት ሙሉ የተባለች ሌላዋ የቀላሚኖ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪም በአገር አቀፍ ውድድሩ ተሳታፊ ነበረች። ከሌሎች ስድስት የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሆነዋል። ና ዝሽልማት እዙ ሞ ብጣዕሚ መበረታት እዩ ከምቲ ዝፍለጥ ኣብቲ ዝሓለፉ ሰለስተ ዓመታት ጥረት ኣድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት ሶስት ዓመታት በእንዲህ ዓይነቱ የፈጠራ ውድድር ላይ ልንሳተፍ ይቅርና ከመደበኛ ትምህርታችንም ተስተጓጉለን ነበር። ወደ ትምህርት ቤት ከተመለስን በኋላም ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር። ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል። በመሆኑም በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል። እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያለ አጋዥ ሲንቀሳቀሱ ከግጭት እንዲጠበቁ በድምፅ አስቀድሞ የሚያስታውቅ መነጸርና በትር በመስራት ነው። ኣብ ከባቢና እስቲክ ብቻ ሒዞም ክንቀሳቀሱ ኢና በአካባቢያችን ብዙ ማየት የተሳናቸው ሰዎች አሉ። በትር ብቻ ይዘው ሲንቀሳቀሱ አሊያም በሰው ታግዘው ሲሄዱ እናያለን። ይህ ሁኔታ ለፈጠራ ስራው አነሳስቶኛል። የሰራሁት መነጽርና በትር አልትራሶኒክ ሴንሰር የተገጠመለት ነው። በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጠማቸው ድምፅ አውጥቶ ይነግራቸዋል። በፊታቸውና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምፅ የሚያወጣ መነጽር ነው። በትሩ ደግሞ ሲራመዱ ጉድጓድ፣ ግድግዳ፣ ድንጋይ ወይም ሌላ እንቅፋት ሲኖር ድምፅ አውጥቶ እንቅፋቱ እንዳለ እንዳለ ያሳውቃቸዋል። ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው። ሳምራዊት ይህን የፈጠራ ውጤቷን በማሻሻልና ለአጠቃቀም ይበልጥ ምቹ በማድረግ ለአገልግሎት ከዋለ በቅናሽ ዋጋ ማየት የተሰናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች። ቀለልቲ ምዃኖም ዝሕግዝታ እዩ እዚ ፈጠራ እዚ ንቐፃሊ ዓብዩ ናብ ዕዳጋ ክውዕል ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቅናሽ ዋጋ ሊቀርብ ይችላል። ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም የአካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን። በዓለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል። የኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል። ትግራይን መነሻ አድርጎ ለሁለት ዓመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራ ውጤቶች ለማበጀት እንደምትሻ ምኞቷን ትገልጻለች። በቀጣይ በሚካሄደው ውድድርም በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች። ተሸላሚው ዊልያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ጠቁሟል። ካብ ቀደሜ ካቋላ ጀሚራ ብዛዕ ሮቦት ነገር ከልጅነቴ ጀምሮ ሮቦቶችን እወዳለሁ። የፈጠራ ስራም ደስታዬ ነው። በጦርነቱ በነበረው ከበባና መዘጋጋት ከመጽሐፍት ከቪዲዮና ከአዋቂ ሰዎች እየጠየቁ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ። ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል። ፍላጎት ካለህ ግን አይገታህም። በቀጣይ በሮቦቶች በታገዘ የህዋ ምርምር ሥራ ውስጥ ለመሳተፍ እመኛለሁ። በመቀለ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር አምስት እስከ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት የተካሄደ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ሙልጌታ ነው። በእጅጉ አመሰግናለሁ። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላቸው የምትገኙት፣ በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናት ሲናገሩ ተሰምተዋል። ነገር ግን የፌዴራል አደጋ ስጋት ስራ አመራር ኮሚሽነር ድርቅ መኖሩን ገልጸው ጉዳቱ ግን ወደ ረሀብነት ደረጃ አልደረሰም ሲሉ ምላሽ ሰጥተዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ታስደምጠናለች። በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናትና ተጎጂዎች እየተናገሩ ቢቆዩም የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ሽፈራው ተክለማርያም ግን ድርቅ መኖሩን ገልጸው ጉዳቱ ወደ ረሃብነት ደረጃ አልደረሰም ብለዋል። ኮሚሽነሩ ለሀገር ውስጥ የብዙሀን መገናኛ ሰሞኑን በሰጡት መግለጫ ድርቅ በተከሰተባቸው አካባቢዎች መንግስት ሁኔታውን እስከ ቀበሌ ባለው መዋቅሩ መፈተሹን ተናግረዋል። በተለይ የድርቅ አደጋ ወደ ረሃብ ቀይሮ የሰውን ህይወት ወደሚያጠፋበት ደረጃ ላይ እንዲደርስ መዋቅራዊ አደረጃጀታችንም የሚፈቅድ አይደለም። የቀበሌ መዋቅር አለን፣ የወረዳ መዋቅር አለ፣ የዞን መዋቅር አለ፣ የክልል መዋቅር አለ። የሚችለውን የመደጋገፍ ስራ ይሰራል፣ ህይወትንም የማዳን የመታደግ ስራ ይሰራል። በዛ ላይ ደግሞ ከፌደራል መንግስት የሚጨመር አለ። በእርግጥ የድርቅ አደጋዎች በሚኖሩበት ጊዜ የድርቅ አደጋን የስነ ምግብ ሁኔታዎችን በመውሳድ ምናልባት በአካባቢ የሚፈጠ ጥሩ ወረርሽኝና የመሳሰሉት ነገሮች የተለያዩ ነገሮችን ፈጥረው የዜጎቻችንን በሽታን የመቋቋም አቅም ምናልባትም እንደዚህ አይነት ነገሮች ሲያጋጥሙ በቀላሉ የመሸነፍ እና የመሳሰሉት ጉዳዮችን ሊፈጥር ይችላል። ግን ሰዎች እንደሚያነሱት አንዳንድ ሚዲያዎች እንደሚያነሱት በይህል እጥረት ድርቅ ወደ ረሃብ ተቀይሮ የሰውን ሕይወት የሚያጠፋበት ደረጃ የራሱ የሆነ ጊዜም አለው። የራሱ የሆነ የሚወስደው ጊዜም ይኖራል። በዚህ ነው ሰው የሞተው ብሎ ለማለት የተለየ አይነት ምርመራም ይፈልጋል። ስለዚህ በእኛ በኮሚሽናችን ግምገማ ማለት ነው የተመጣጠነ የምግብ አቅርቦት አለመኖር የሚፈጥራቸው ተጋላጭነት ሊኖር እንደሚችል የምንገነዘብ ብንሆንም ግን በረሃብ ምክንያት ቱ ያለፈ ሰው አለ የሚለው እኛ ማረጋገጫ የለንም። ኮሚሽነሩ እንዲያውም ረሃብ ገብቷል የሚሉ ከሳይንሳዊ መሰረት ይልቅ ሌላ አላማ ሊኖራቸው ይችላል ብለዋል። ያ አላማ ያሉት ምን እንደሆነ ግን አላብራሩም። ይሁን እንጂ ድርቅ በተከሰተባቸው የሰሜን ጎንደር እና የዋግ ኅምራ ብሔረሰብ አስተዳደር ዞኖች እንዲሁም የትግራይ ክልል ምስራቃዊ ዞን የአበርገሌ ወረዳ አካባቢዎች ባለስልጣናትና የድርቅ ተጎጂዎች መሆናቸውን የሚናገሩ በረሃብ ምክንያት ሰዎች መሞታቸውን ቀደም ሲል በጥናት አስደግፈው አሳይተዋል። ድርቅ በተከሰተባቸው ጠለምት፣ በየዳ እና ጃና ሞራ ወረዳዎች ሰላሳ ሰባት ቀበሌዎች ውስጥ ከረሃብ ጋር በተያያዘ ሰላሳ ስድስት ሰዎች መሞታቸውን የሚጠቁም ሰሜን ጎንደር ዞን ውስጥ የሚገኘው ደባርቅ ዩኒቨርሲቲ የዛሬ ወር አካባቢ ይፋ አድርጎ ነበር። የደባርቅ ዩኒቨርሲቲ የድርቅ ጥናት ሰብሳቢ ረዳት ፕሮፌሰር አምሳሉ አብጅ ለቪኦኤ በሰጡት ቃል በረሃብ ምክንያት የሞቱ ሰዎች መኖራቸውን ተናግረዋል። ሰዎቹ ተጠቅሟል። መረጃዎች በቃለመጠይቅ በቡድን ጠቆ ውይይቶች፣ ሙያ ምልከታ፣ በቤት ለቤት ጉብኝት ተሰብስበዋል። እንዲሁም የወረዳ ሪፖርቶችን መነሻ አድርገን ተነስተናል ማለት ነው። ምልከታ የተደረገባቸው ቀበሌዎች በድርቆ የተጎዱ አራት የጀናሞራ ቀበሌዎች፣ ሁለት የጠለምት ቀበሌዎች እና አራት የበየዳ ቀበሌዎች ናቸው። በጠቅላላው በሶስቱ ወረዳዎች ሀምሳ ሁለት ቃለ መጠይቆች እና እያንዳንዱ ሰባት አባላት ያሉት ሰባት የቡድን ጠቆ ውይይቶች ተደርገዋል። ከዛ በተጨማሪ ደግሞ በርካታ የቤት ለቤት ጉብኝት ተደርጓል ማለት ነው። ስለዚህ በማጠቃለል ሰላሳ ስድስት ሰዎች መሞታቸውን አረጋግጠናል። ሰው በድርቁ ምክንያት ከየቤቱ እየተፈናቀለ ለመሆኑም የወረዳዎቹ ባለስልጣናት እና ተጎጂዎች ተናግረዋል። የአዲያ ርቃይ ወረዳ ግብርና ጽሕፈት ቤት የአደጋ ስጋት ስራ አመራር ባለሙያ መሆናቸውን የተናገሩት አቶ ጌቴ አዛናው ድርቅ ከተከሰተባቸው ጠለምትና አጎራባች ወረዳዎች በመቶዎች የሚቆጠሩ ሰዎች ወደ አዲያርቃይ ከተማ መግባታቸውን ገልጸዋል። ወደ አራት መቶ ሰማኒያ አምስት ናቸው ሬጅስተር ያረቡት የደባርት ዩኒቨርስቲ አኩንታል ነው አምሳ አኩንታል በቦሎጂ አምታሽ እንዲሰጧቸው ምናምናለ አርባው መጣ በነዳጅ ምክንያት ነው። ሰላሳ ይቀራል ሳምንት ይገባል ብሎ እንደነበር አልገባም። የስድስት ልጆች እናት መሆኗንና ከጠለምት ወረዳ ደጃሽ ሜዳ ቀበሌ መፈናቀሏን የምትናገረው ማርታ ክበበው እሷና ልጆቿ ከሌሎች ተፈናቃዮች ጋር በከተማይቱ ጎዳናዎች ላይ በአስከፊ ሁኔታ እየተንገላቱ መሆናቸውን ተናግራለች። አላየንም ይሉን የዘራው ነው ይ ይህልም እንደ ቆጠረ በዝናብ ውጤት ማለት ነው። ስለዚህ ው ስናጣ ወደዚህ መጣን። ተሰደሽ ማለት ነው። ብዙ የደከማል በራስ በጣም ርወናል ግን ዳ ላይ ምንም የለውም። ነጠርጊ ዳና አፈርን ጥርጋ ግር ምንጣፍ የለን ምንችሚጣ ምንለሶ የለን ጠቃዝ ምንም አፈር ነው ያለ። ጃናሞራ ወረዳ የአሰንጋ ቀበሌ ጤና ጣቢያ ኃላፊ መሆናቸውን የገለጹልን አቶ ይልማ ገብሬ ቀበሌያቸው ውስጥ በረሀብ ምክንያት የሞቱና የተፈናቀሉ እንዳሉ ተናግረዋል። ከተቋማችን ላይ መጥቶ እርሻ ቦታ ውሎ ማለት ነው። ፍሉድ የሚባል ነገር እንደውም ሰውነቱ ላይ ቫይታል ሳይን ሲታይ ምንም አደለም። በራብ የተነሳ ያው አንድ ሰው ተቋማችን ላይ በራብ አማካኝነት ሙቷል። እዛም ደረስን። ሰርቪላንስ በመስራት ቤት ድረስ ስራ ላይ ሲሄድም ባደረ ሆዱ ነ ሄደ ምንም የሚቀምሰው ነገር የለም ተመልሶም ቤቱ ላይ የሚበላ ነገር የላቸውም ልጆቹ፣ ሚስቱ ያው በዛ ምክንያት እንደሆነ አረጋግጠናል። ያንድ ሰውን ማለት ነው። ያው በቁጥር ሰባት ሰዎች በሞት አልፈዋል ሚል መረጃ ነ ያል አካባቢውና እንግዲህ በስፋት ሴቶችና ሕጻናቶች ነው የሚገኙት። አዋቂዎች ለስራ የደረሱ ወደ ሌላ ቦታ በመሰደድ ላይ ናቸው። ያሉ እንስሳቶች ጨምሮ ወደ ሌላ ቦታ ነው እየተሰደደ ያለ፣ ወደ ጎረቤት ሀገር። በሰሜን ጎንደር ዞን ጠለምት ወረዳ ደጃች ሜዳ ቀበሌ ይኖሩ እንደነበር የገለጹ ወይዘሮ ሙሉ ኃይሌ ድርቁ ባስከተለው ረሃብ ምክንያት ዘጠኝ ልጆቻቸውን ይዘው ከአራት ቀናት የእግር ጉዞ በኋላ አዲ አርቃይ እንደደረሱ አመልክተዋል። በነበሩበት አካባቢ የቅርብ ቤተሰቦቻቸውን ጨምሮ ሰዎች በረሃብ ምክንያት መሞታቸውን እንደሚ የሚያውቁና፣ ቀያቸውን ትተው ለመፈናቀል የገፋቸውም ይኸው እንደሆነ ተናግረዋል ግን Yes. <laughs> በተመሳሳይ በትግራይ ክልል ምስራቃዊ ዞን አጽቢና አበርገሌ ወረዳዎች ውስጥ በረሃብ ምክንያት አንድ መቶ ሃምሳ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት በቅርቡ ተናግረዋል። ከክልሉ የአደጋ ስጋት ስራ አመራር ጽሕፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለመሆኑ ሰው በረሃብ ምክንያት ሞተ ሊባል የሚችለው ምን ሲሆን ነው? በአዲስ አበባ ዩኒቨርሲቲ የምግብና የሥነ ምግብ ማዕከል ተባባሪ ፕሮፌሰር ዶክተር አሻግሬ ዘውዱ መልስ ሰጥተውናል። የመጀመሪያው ደረጃ ሰዎች ነው። ይሄ እንግዲህ በቀናት ውስጥ የሚያሳዩት ምልክት ነው። ከዛ ሁለተኛው ደረጃ ፊዚካል ታይም ነው። የሰውነት ለውጥ ይጀምራል። ይሄ ደግሞ በሳምንታት ውስጥ የሚከሰት ነው። ረሃቡ በዛው ቀጥሎ ምንም ምግብ ካልተገኘ የሰውነት መሟሸት፣ እንደምታውቁት በሽታ ተከላካይ የሆኑት ቫይታሚኖች አንዳንዶቹ በስብ የሚሟሙ ናቸው። በዚህ ምክንያት ሰውነታችን ውስጥ የነበረው ቫይታሚን ስቡ መሟሟት በመጀመሩ ምክንያት ቫይታሚን እና የሚራ- ሰውነታችን ይወጣል። ይሄ ምን ይደርጋቸዋል? ለበሽታ መከላከል አቅም ያጣሉ። አሁን እንደምታውቁት ቫይታሚን ማለት በሽታ ተከላካይ ማለት ነው። ስለዚህ ሰው የሚሞተው በረሃቡ ምክንያት በመጣበት ኢንፌክሽን ነው የሚሞተው። በተ መጨረሻ ኩላሊት ፌል ያደርጋል ያደረጋል። ኢንፌክሽን ሲይዘው ባክቴሪያዎች የሚመጡት ባክቴሪያዎች ጉበት መከላከል አይችልም፣ ኩላሊት መከላከል አይችልም። ሰውነታችንም መርዝ አለ የተከማቸ መርዝ አለው እሱን ቋቋም ሳይገባው ኢንፌክሽን ይዘናል። በዛ ምክንያት እዚህ ደረጃ ላይ የደረሰው ምግብን ቢያገኝ መመለስ አይችልም። ለዛም ነው የልጅነት ጉዳት ወይም በዚህ ደረጃ የደረሰ ልጅ መልሶ ማከም በጣም ከባድ ነው እና እዚህ ደረጃ ከመድረሱ በፊት ነው የምግብ አቅርቦቱ ሊኖር የሚገባው። ሰውየው ይህንን ተዳክሞ የመጨረሻ ጊዜ እስከ ሁለት ወር ከቆየ በጣም እድለኛ ነው። በሁለት ወር ጊዜ ውስጥ በኢንፌክሽኑ ምክንያት ይሞታል ማለት ነው። ህፃናትንና ትልቅ ሰዎችን ጉዳዩ ክሪቲካል የሚያደርግባቸው ሰውነታ ሲያዘጋጀው በቂ ንጥረ ነገር የሚያያዝ እድሉ ዝቅተኛ ስለሆነ፣ ሌላው ትልቁ ወይም አዋቂው በሰውነቱ በቂ አቅም ስላለ የቋጠረው ነገር በቂ ይኖራል። የተፈጥሮ አደጋዎችን ለመቋቋም መንግስት አስራ አንድ ቢሊየን ብር እንደመደበ የገለጹት የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም በትግራይና በአፋር ክልሎች ሶስት ዞኖች እንዲሁም በአማራ ክልል ስምንት ዞኖች ውስጥ ለተራዘመ ጊዜ አለመዝነቡን ጠቅሰው እርዳታ ለማድረስ የሚደረጉ ጥረቶች በጸጥታ ችግር እንደሚስተጓጎሉ አመልክተዋል። ይህ በእንዲህ እንዳለ በአማራ ክልል በድርቅ ለተጎዱ የሚውል አስራ አንድ ሺህ ቆሎ ዱቄት ድጋፍ እንደተደረገ የአማራ መልሶ መቋቋም ልማት ድርጅት አመልድ ኢትዮጵያ አስታውቋል። የድርጅቱ ምክትል ዳይሬክተር ሽብሬ ጆርጋ ሰኞ በሰጡት መግለጫ ድጋፉ ሰሜን ጎንደር ዞን በየዳ፣ ጃናሞራ እና ጠለምተ ወረዳዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ፣ ጻግብዥና አበርገሌ ወረዳዎች ውስጥ የሚከፋፈል እንደሆነ አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው ሚኒስቴር፣ ምስጋናውን ለቀደመው ዘገባ አመሰግናለሁ። ሊጠናቀቅ ጥቂት ብቻ ቀናት በቀሩት የጎርጎሳውያኑ 2023 ዓ ም አነጋጋሪ ከነበሩት ጉዳዮች መካከል አንዱ በተለያዩ የዩናይትድ ስቴትስ ስፍራዎች የተመዘገቡ የጅምላ መሳሪያዎች ጥቃቶች ናቸው። እንግዲህ ወልደ ይህንን በተመለከተ ያሰናደው ዘገባ በመቀጠል ይቀርባል። እስከ ታህሳስ 3 2016 ባለው ጊዜ ውስጥ 635 የጅምላ የመሳሪያ ጥቃቶች በአሜሪካ እንደተፈጸሙ ጉዳዩን የሚከታተል ትርፋማ ያልሆነ ድርጅት አስታውቋል። ከዚህም ውስጥ ሰባት የሚሆኑት በትምህርት ቤቶችና በዩኒቨርሲቲዎች የተፈጸሙ ናቸው። የተጠቀሰው አሐዝ ግን ከአጠቃላዩ የመሳሪያ ጥቃት 6 በመቶውን ብቻ የሚወክል ነው። በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰንደው ድርጅት ተወካይ ማርክ ብራያንት የሚያክሉታል በዓመት ከ15ሺ እስከ 17ሺ የሚሆኑ ጥቃቶችን በመሳሪያ ይፈጸማሉ። ለጅምላ ጥቃቶችና ግድያዎች እንደ ኤአር 15 አይነት ከበድ ያሉ መሳሪያዎችም ጥቅም ላይ ይውላሉ። ግን ደግሞ በርከት ያሉ ጥቃቶችም በ9 ሚሜ ሽጉጦች እንደሚፈጸሙ እናውቃለን። በታህሳስ ወር መጀመሪያ ላይ የዲሞክራቲክ ፓርቲ አባላት እንደ እንደራሴዎች በእንደ አውሮፓውያን አቆጣጠር 2004 ተፈፃሚነቱ ያከተመውንና የጅምላ ማጥቂያ መሳሪያዎችን የሚከለክለውን ህግ እንደገና እንዲያንሰራራ ለማድረግ ሞክረው ነበር። በሴኔቱ አብላጫ መቀመጫ ያለው የዲሞክራቲክ ፓርቲ መሪው ቼክ ሹመር፣ እገዳው ሲያከትም ወዲያውኑ የጅምላ መሳሪያ ጥቃቶች በከፍተኛ ደረጃ ጨመሩ፣ ሞትም እንዲሁ ጨመረም። ይህን ሁኔታ መቀየር አለብን። የሪፐብሊካኑ ሴናተር ጃን ባራሶ ህጉን ለምን እንዳገዱ ምክንያታቸውን ያስረዳሉ። ከፊት ለፊታችን የሚገኘው ህገ ደንብ እያንዳንዱ ገጽ ማለት ይቻላል ህግ አክባሪ የመሳሪያ ባለቤቶች ላይ ገደብና ተጨማሪ ጫና የሚፈጥር ነው። ትኩረት መደረግ ያለበት በአእምሮ ጤንነት፣ በትምህርት ቤት ደህንነትና ቀድሞውንም ያሉንን ህጎች በሚገባ መተግበር ላይ መሆን አለበት። ባለፈው ዓመት 2022 ዴሞክራቶችና ሪፐብሊካኖች በአንድ ላይ በመቆም የማኅበረሰቡን ደህንነት የሚጠብቀውን ህግ አጽድቀዋል። ይህም ከሰላሳ 30 ዓመታት ወዲህ በፌዴራል ደረጃ የወጣ የመሳሪያ ህግ ነው። ህጉ የጦር መሳሪያ ቁጥጥርን በሚደግፉትም ሆነ መሳሪያ የማንገት መብት አቀንቃኞች ዘንድ የተለያዩ አስተያየቶች ቀርበውበታል። ኒክ ዊልሰን ሴንተር ፎር አሜሪካን ፕሮግሬስ ከተሰኘው ተቋም ናቸው አንዳንድ ክፍተቶችን ደፍነዋል። ይህም መሳሪያ መያዝ የሌለባቸው ሰዎች እጃቸው እንዳይገባ ያደርጋል። ይህ ግን በቂ አይደለም። የሁሉም መሳሪያ ገዢዎች የወንጀል ታሪክ የሚጣራበትን፣ የጅምላ ጥቃት መፈጸሚያ መሳሪያዎች የሚታገዱበትን፣ እንዲሁም ሁሉም የመሳሪያ ባለቤቶች በእጃቸው ያለው መሳሪያ ተሰርቆ እንዳይዘዋወር በተገቢ ሁኔታ እንዲያስቀምጡ የሚያስገድድ ሕግ ኮንግረሱ እንዲያወጣ እንፈልጋለን። የሄሪቴጅ ፋውንዴሽን ኃላፊዋ ኤሚ ስዌረር ተጨማሪ የሕጉን ክፍተቶች ይጠቅሳሉ። የትምህርት ቤቶች ደህንነት የሚጠበቅበትን ስርዓት መፍጠርና ይህንንም በፌዴራል ደረጃ እንዲጠናከር ማድረግ እጅግ አስፈላጊ ነው። ወንጀለኞች መሳሪያ እጃቸው እንዳይገባ በሚደረግበት መንገድ ላይ አይደለም እያተኮሩ ያሉት ወንጀል ይፈጽማሉ ተብለው የማይታመኑ ሰዎች መሳሪያ የሚያገኙበትን ሂደት ነው እያራዘሙ ያሉት። ምክትል ፕሬዚደንት ካመላ ሃሪስ በአገሪቱ የሚገኙ ግዛቶች በመሳሪያ የሚፈጸም ሁከትን መቀነስ ሲችሉ ዘንድ ተጨማሪ ድጋፍ እንዲያገኙ የሚያስችል አንድ አዲስ ተነሳሽነትን ይፋ አድርገዋል። ወደ 2024 በሚደረገው ሽግግር ግን ሁለቱ ፓርቲዎች ሰጥቶ በመቀበል ላይ የተመሠረተ ስምምነት ላይ በፌዴራል ደረጃ የመድረሳቸው እድል አነስተኛ ነው ተብሏል። በድጋሚ ኒክ ዊልሰን፣ በርካታ ሪፐብሊካኖችና ዲሞክራቶች በአንድ ላይ እንዲቆም ይጠይቃል። ነገር ግን ምርጫ በሚደረግበትና በፖለቲካ እጅግ በተከፋፈልንበት በዚህ ወቅት በአንድነት መቆም የማይታሰብ ነው። ኤሚ ስዌረርም ተመሳሳይ ሀሳብ ያንጸባርቃሉ። አሁን አጣብቂኝ ውስጥ ነው ያለነው። ምክንያቱም ችግሩን በመረዳትና መፍትሄ ምን ይሁን በሚለው ላይ የተለያየ አረዳድ ነው ያለው። በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰንደው ገን ቫዮለንስ አርካይቭ የተሰኘው ተቋም ተወካይ ማርክ ብራያንት እንደሚሉት በትምህርት የአእምሮ ጤናና ተገቢ የሆነ የመሳሪያ አያያዝ ላይ ትኩረት ማድረግ በጉዳዩ ላይ የሚደረገውን ሙግት ወደ አንድ ለማምጣት ይረዳል። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። እዛ አስተናግዳችሁ ያመሸሁት ሀብታሙ ጽዮን፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው አብሮን ነበር። መልካም ምሽት ይሁንላችሁ።